በኦሮሚያ ክልል በምስራቅ ሐረርጌ ዞን በቆቦ ከተማ ትናንት ሌሊት በጥይት ተገድላ የተገኘችው የስድስት ወር ነፍሰ ጡርና የአንድ ልጅ እና የአንቱ መሐመድ አሟሟት አነጋጋሪ ሆኗል። እህቷ በከተማ ውስጥ የአስቸኳይ ጊዜ አዋጁን ለማስፈጸም ከተሰማሩ የመከላከያ ሰራዊት አባላት መካከል በአንዱ መገደሏን በአካባቢው የነበረ ሰው እንደነገራቸው ገልጣለች። አስከሬን ምርመራ አያንቱ ራሷ ላይ በሁለት ጥይት መመታቷን እንደሚያሳይ የሕክምና ባለሙያዎችም ተናግረዋል። የከተማው ከንቲባ በግድያው ከተጠረጠሩት መካከል አንድ የመከላከያ ሰራዊት አባል በቁጥጥር ስር ማዋሉን ነግረውናል። ጽዮን ግርማ ጫልቱ መሐመድ የአያንቱ መሐመድ ታላቅ እህት እንደሆነች ከምትገኝበት ቆቦ ከተማ በስልክ ነግራናለች። እህቷ አያንቱ መሐመድ ዕድሜዋ ሀያ ነው። አንድ የሶስት ዓመት ልጅ አላት። የስድስት ወር ነፍሰ ጡር ናት። እናታቸው ታማሚ ሲሆኑ ለመናገር እንደሚከብዳቸው እህቷ ትናገራለች። አባታቸው ሞተዋል፣ እህትና ወንድም የላቸውም። ጫልቱ እንደነገረችን ኑሯቸው በጣም የተዳከመና የተጎሳቆለ ነው። በዚህ ምክንያት አያንቱ ምስራቅ ኢትዮጵያ የምትታወቅበትና በአብዛኛው በሌሊት ለሚጓጓዙ ተሽከርካሪዎች ሹፌሮቻቸውና ተሳፋሪዎቻቸው በሚሸጠው የጫት ንግድ ላይ ተሰማርታ ትሰራለች።

እሱም የለም። ቤተሰቦች ጋር ስለሄደች ትንሽ አንቺ ጋር ልቀመጥ ብላ ተቀምጣ ምግብ ጸጋል ይላል። ጠዋት ብላ ተነሳ እየሄድን እህቷ ከእርሷ ቤት ከሌሊቱ ስድስት ሰዓት አካባቢ እንደሄደችና ጠዋት ሲነጋ አንድ ልጅ የወደቀ አስክሬን እንድታይ እንደጠራትና ስትሄድም የእህቷ አስክሬን እንደሆነ ትናገራለች። እህቴ ሙሉ ልብስ ለብሳለች ና ያትስ ከሌላ አገር መጣት ነገር ደላጭ

አያንቱ ለሊት ስትሄድ ሶስት የመከላከያ ሰራዊት አባላት እንዳስቆሟትና ተጨቃጭቀዋት አንበርክከው ተኩሰው እንደገደሏት ፈርተን ተደብቀን አይተናል ያለ አንድ የአካባቢው ነዋሪ እንደነገራትም ትገልጻለች። እህቷ ጫልቱ በአቅራቢያው ከነበሩ የአካባቢው ሰዎች መካከል ስሙን መግለጽ ያልፈለገ አንድ ወጣት ሁኔታውን በስልክ አብራርቶልናል።

ጥይት ድምፅ ወይ የሰው ጩወት ሰማን እንጂ ማንወጣው ከጉዳይ መደብር ለመሄድ ዳቦ ቤት ደግሞኛ ሀገር ለሌት ነው የሚሰራው ዳቦ ቤት ዳቦ ለመፈለግ ነው እንጂ ጥይት ተቶክሶ ወይ ሰው ከተጫጫዋ እንወጣም እንሰራለን። እነሱ መሆናቸውን እናውቃለን ማለት ነው። ሰው ከጨወም በእነሱ እየተከተከተ ነው በማለት አንወጣል። ነዋሪውን ያነጋገርንበት ስልክ የድምፅ ጥራት ያስቸገረን ሲሆን፣ በአጠቃላይ የሚለው በቆቦ ከተማ እነርሱ በሚኖሩበት አካባቢ ድርጊቱ መፈጸሙን ሶስት ወንዶች አያንቱን ለመድፈር ሲታገሏት እንደነበር በእጇ ምግብ ይዛም እንደነበረ እኔ ነብሰ ጡርና የሰው ሚስት ነኝ ብላ እየጮኸች ልታስረዳቸው ብትሞክርም አንበርክከው ተኩሰው ገደሏት። እኛ በጣም ስለምንፈራ እንደዚህ አይነት ነገር ሲኖር ወደ ውጭ አንወጣም። በኋላም የአካባቢው ውሾች ከፍተኛ ጩኸት ማሰማታቸውንና ና አስክሬኑን ሲጠብቁ ማደራቸውን ሲነጋም ፖሊስ መጠራቱን የተናገረው የአያንቱ እህት ጫልቱም ሁኔታውን ተደብቄ ስከታተል ነበር ያለ በአካባቢው የነበረ የጥበቃ ሰራተኛ አየሁ ያለውን እንደነገራቸው ገልጻለች። እና ሰውየው እየጻፈ ድምት ቃወጣ ምን የሚገሉኛል እየፋ እየጻፍኩ ነበረ እና መከላከያ መሆናቸው

መረጃውን እንደደረሳቸው ወደ ቦታው ሲሄዱ ወጣቷ መንገድ ላይ በጥይት ተመታ መውደቋንና እርሳቸውን ጨምሮ ፖሊስና ሌሎች አካላት ያሉት ቡድን ደደር ከተማ ወደሚገኘው ሆስፒታል አስክሬኑን ወስደው ማስመርመራቸውን ተናግረዋል። የደደር ከተማ ሆስፒታል የሕክምና ባለሙያ ዶክተር ካሊድ አህመድን የኦሮምኛ ዝግጅት ክፍላችን በስልክ ያነጋገራቸው ሲሆን ትላንት ጠዋት የሟች አያንቱ መሐመድ አስክሬን ሆስፒታላቸው መድረሱንና ምርመራ እንደተደረገለት ገልጸዋል። በምርመራው ውጤትም አያንቱ ጭንቅላቷ ላይ በሁለት ጥይት ተመታ መገደሏን አረጋግጠዋል። የቆቦ ከተማ ከንቲባ አቶ አህመዲን ሶፊያን የአያንቱን ገዳያዎች ለማግኘት ምርመራ እየተደረገ መሆኑን ጠቁመዋል። መረጃ እያሰባሰብን ነን። የአንድ ተጠርጣሪ ስም ይዘናል። የወረዳው ፖሊስም ጉዳዩን እየተከታተለ ነው። እነርሱም አንድ ተጠርጣሪ የመከላከያ ሰራዊቱ አባል የሆነ ወታደር ፖሊስ በቁጥጥር ስር አውለው እየመረመሩ ናቸው። ተጠርጣሪው የተያዘው የፌዴራልና የመከላከያ ፖሊስ አባላት ለረጅም ጊዜ ሰፍረው ከቆዩበት ቦታ ነው። በኢትዮጵያ በኦሮሚያና በአማራ ክልል የተቀሰቀሰው ተቃውሞ ሀገሪቱን ለሶስት ዓመታት ቀውስ ውስጥ ከቷት መቆየቱ ይታወሳል። በአሁኑ ወቅትም ሀገሪቱ በአስቸኳይ ጊዜ አዋጅ ስር ያለች ሲሆን በዚህ ወቅት በሞያሌ የተከሰተውን የአስር ሰዎች ግድያ ጨምሮ ብዙ ሰዎች መገደላቸው ሲዘገብ መቆየቱ ይታወሳል። ነገር ግን የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት መሰማት ከጀመረና ስልጣን ከያዙ በኋላ ባለው ሁለት ሳምንት ጊዜ ውስጥ ግድያ መኖሩ አልተሰማም ነበር። የአያንቱ መሀመድ አሟሟት ትላንትናና ዛሬ እንደ ፌስቡክና ትዊተር ባሉ የማህበራዊ ሚዲያ አውታሮች አነጋጋሪ ጉዳይ ሆኖ ቆይቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።